صفاء في لا ሰላም ክቡራትና ክቡራን አድማጮቻችን፣ ከኤስቤስ አውስትራሊያ እነሆ አንድ እንግዳ ይዤላችሁ ቀርብ ያለው እንግዳ ጋዜጠኛ ፍስሀ ተገኝ ነው። ብዙዎቻችሁ በስፖርት ጋዜጠኝነቱ ነው የምታውቁት። በአሁኑ ሰዓት የብርግነት አንደኛ ደረጃ ትምህርት ቤትን ሰሜን ወሎ ግዳን ወረዳ ማለት ነው አንድ ትምህርት ቤት ሰርቶ አስረክቧል እና ያንን መነሻ በማድረግ ከፍስሀ ተገኝ ጋር ቆይታ አድርጋለሁ። እኔ ካለሁበት እሱም ካለበት ሆነን ቨርቹዋል ኮሚኒኬሽን ነው የተገናኘ ነው ልምዱን እያጋራን ቆይታ የምናደርግ ይሆናል። አብራችሁም ቆዩ። ፍስሀ በጣም ነው የማመሰግነው ነው አብረን ስለምንቆይ እንዲያው መነሻ እንዲሆነን የብርግነት አንደኛ ደረጃ ትምህርት ቤት ግንባታ መነሻ ምክንያቱ ምን ነበር ከሚለው እስኪ እንነሳ። በቅድሚያ የሬዲዮ ጣቢያችሁ ለዚህ ቃለ ምልልስ ስለጋብዘኝ እጅግ በጣም አመሰግናለሁ። የብርግነት አንደኛ ደረጃ ትምህርት ቤትን ለግንባታው መነሻ የሆነኝ ምንድን ነው የሆነው ምክንያት ምንድን ነው እኔ ያው ብዙ በተለያዩ የመገናኛ ብዙሃንም ላይ በተደጋጋሚ እንደተናገርኩት ተወልጄ ያደግኩት ላስታ ላሊበላይ ድሮ ላስታ አውራጃ የአሁኑ ግዳን ወረዳ ውስጥ ብርግነት ተብላ በምትታወቅ ገጠር በጣም ልም ያለ ገጠር ውስጥ ነች። ደጋማ ቦታ ነች። እዛ ውስጥ ነው የተወለድኩት፣ እና እዛም ብርግነት ውስጥም ሰማይ ቀበሌ ተብላ የምትጠራ ጎጥ አለች። እዛ ነው የተወለድኩት እና ምንም እንኳ እዛ በበወለድን በተለይ በ1970 ዎቹ አጋማሽ ኢትዮጵያ ውስጥ ተከስቶ በነበረው በተለይ ኢትዮጵያ የሰሜኑ የሀገራችን ክፍል ውስጥ ተከስቶ በነበረው የረሃብና ድርቅ ምክንያት ከበብ አካባቢያቸውን ለቀው ወደ ተለያዩ ቦታ ከተሰደዱት መካከል እኔና እናቴ እንገኝበታለን። እና ከእናቴ ጋር ሆነን ወደ ወለጋ ሄደን ነበረ ቄለም በሚባል ቦታ ቄለም ከተማ ውስጥ ቄጦ ተብሎ በምትጠራ ስፍራ ማለት ነው። እዛ ነበረ የእኛ የስደተኞች ጣቢያ የነበረው ማለት ነው። እዛ ስንረዳ ቆይተን ከዛ በኋላ እናቴ ሕይወቷ አለፈ። እዛ ከገባን በአስር ቀናት ውስጥ ነው ሕይወቷ ያለፈው። እና በዚህም ምክንያት አባቴ የት እንደሄደ ምን እንደሆነ የማውቀው ጉዳይ የለኝም። ከእኛ ጋር ግን እንዳልሄድ አውቃለሁ። ስለዚህ እሷ ስትሞት እንግዲህ አሳዳጊ የላቸውም በሚል አሳዳጊ የሌላቸውን ህጻናትም ወይም ደግሞ አብሯቸው የሚንከባከባቸው የሚከታተላቸው ሰው ስለሌለ የሌሉ ህጻናትን ወደ ተለያዩ ቦታዎች ይልካሉ እና እኔ ህርኩት ወስስ ህጻናት መንደር የሚባል ወላጅ ያጡ ህጻናትን የሚያሳድግ ድርጅት ነው እና በተለያዩ የኢትዮጵያ ክፍሎች ውስጥ በተለይ ያኔ በአምስቱ የኢትዮጵያ ክፍል አምስቱ ውስጥ ያኔ የኤርትራም ኢትዮጵያ ውስጥ እያለች የኢትዮጵያ አካል እየነበረች ማለት ነው አስመራ አዲስ አበባ፣ አዋሳ፣ ሀረር እና መቀሌ ማለት ነው። እነዚህ ቦታዎች ውስጥ የኤስ ኦ ኤስ የህፃናት መንደር ነበር እና እኛ የሄድነው የተወሰነው ወደ ተለያዩ ቦታዎች ነው የላኩን። እኔ ያለሁት በቡድን የሄደው ወደ ሀረር ነው ማለት ነው እና እኔ ያደኩት የሀረር ኤስ ኦ ኤስ የህፃናት መንደር ውስጥ ነው። ከዛ ጊዜ ጀምሮ እንግዲህ የሀረር ኤስ ኦ ኤስ የህፃናት መንደር ውስጥ ያው ተምሬም ከዛ አዲስ አበባ ዩኒቨርሲቲ እስክገባ ድረስ ሀረርን እስከለቀኩበት ጊዜ ድረስ ማለት ነው የኤስ ኦ ኤስ የህፃናት መንደር ነው ያሳደገኝ የተንከባከበኝ። ከዛ በኋላ እንግዲህ እኔ ቤተሰቦችን ብዙ ጊዜ ያው መፈለጉን አስባለሁ። ቤተሰቦችን በህይወት ሊኖሩ ከኖሩ ያሉትም ማለት ነው፣ ከሌሉም ደግሞ አካባቢን ወይም ደግሞ የተወለድኩበት እና እትብቴ የተቀበረበትን ቦታ ፈልጌ ማግኘት በጣም ምኞቴ ነበረ። ከዛ በኋላ እንግዲህ ከሁለት ዓመት ከግማሽ በፊት ብዙዎቻችን ወደ ኢትዮጵያ ስንመለስ ከ13 ዓመት በኋላ እኔ ከምኖርበት እንግሊዝ ሀገር ወደ ኢትዮጵያ ተመለስኩኝ። ከዛ የመጀመሪያ ዋናው ዓላማ የተመለስኩበትም የቤተሰብ ፍለጋው ነው እና ቤተሰቦችን ፍለጋ እንግዲህ በተለያዩ ሰዎች እርዳታ እና በጎ ቅንነት ቤተሰቦቼ ጋ በህይወት ይኑሩ አይኑር አላውቅም፣ ግን ከዛ ወደ ፍለጋውን ጀመርኩኝ ማለት ነው። ለአስታውራጃ እንግዲህ በጣም ሰፊ ነው። ስለዚህ ለአስታውራጃ የድሮ ለአስታውራጃ ማለት ነው። እኔ ማውቀው የተወለድኩት ቦታ ሕጻን ስለለቀኩኝ ያን ቦታ አካባቢ ማለት ነው። የተወለድኩት ለአስታውራጃ እንደሆነ አውቃለሁ፣ ግን ለአስታየት ውስጥ ስፔሲፊካሊ ይሄ ቦታ ነው ብዬ ማወቅ በጣም አስቸጋሪ ነው። ከዛ በኋላ ደግሞ እንግዲህ የአካባቢው ፖለቲካል ስትራክቸር እና የድንበሮቹ ሁኔታዎቹ የየወረዳዎቹ የየቀበሌዎቹ እንትኖች በጣም ተቀያይረዋል። ስለዚህ የድሮውን ላስታ ማግኘት አልቻልኩም እና የድሮ ላስታ በጣም ሰፊ ነው። ስለዚህ የት ነው የሚለው ማፈላለግ ጀምረን ነበረ እና እኔ የሱዌስ ያደግኩበት የሱዌስ የሕፃናት መንደር ውስጥ በሚገርም ሁኔታ የተቀመጠ እዛ ሰፈራ ጣቢያ እያለሁ የተመዘገበ ቅጽ አገኘው ማለት ነው እና ከሱዌስ ተላከልኝ ከዛ በኋላ ያንን መረጃ ይዤ እንግዲህ ፍስሀ የተወለደው ላስታውራጃ ውስጥ ከዛ ሙጃ የሚባል ቦታ በተለምዶ ሙጃ የሚባል ቦታ የሚል ነው ያገኘሁት እና ያንን ይዤ ፍለጋዬን ከተለያዩ በጎ ሰዎች ጋር በመተባበር ፍለጋዬን ያስኩ ማለት ነው ከዛ ላሊበላ የርኩኝ ከላሊበላ ደግሞ ያረፍኩበት ቤት የነበረች የተባረከች ሴትዮ እሷ አጋጣሚ ሙጃ ከሚኖር ወዳጇ ጋር ስልክ ማለት ነው እንግዲህ እንዲህ እንዲህ የሚባል ሰው ፍስሀ ተገኝ የሚባል ሰው ምናምን ስትል፣ አይ እኛ በአያት ስም ነው። እስኪ የአያት ስም ንገርኝ፣ የአባቱን ወይ የእናቱን አያት ስም። የእኔን አያት ስም አይደለም፣ የእናት ወይ የአባት አያት ስም ንገርኝ ሲባል ማን ነው የያስም፣ የእናቴን ወይ አባትን ታቃሉ ወይ ብላኝ እንግዲህ እኔ የእናቴን እዛ ቅጹ ላይ የሰፈረው ሸዋ የታገል ቢሰውር ይላል ስል እንግዲህ፣ ያንን ተነስታ ስትነግረው ሰውየ እንደ ብነ ቢሰውር የቢሰውር ሰዎች ማ የኛ ቤተሰቦች ናቸው ብሎ ከዛ በኋላ ነው እንግዲህ ከዛ በማግስቱ ወደ ሙጃ ያርኩኝ። ሙጃ ደግሞ ከዛ ብዙ የቤተሰቦቼን አካል በህይወት ይኖራሉ። አንድም ሰው አላገኝም። አካባቢን አግኝቸው የላሊበላ ና ሙጃ ና ይቼ መልሳሉ ያርኩት ሰውዬ ያንን ሁሉ ሰው አገኘው እና ነገሩን ሳሳጥረው ከዛ በኋላ እንግዲህ ወደ የተወለድኩባት ቦታ ከሙጃ ለመሄድ ወደ ወንዳጅ የምትባል ቦታ በመኪና እንሄዳለን። አነስተኛ የገጠር ከተማ ነች። ከዛ ደግሞ ከወንዳጅ በእኔ አረማመድ እንግዲህ ባለመደው አካባቢውን ባለመደው ሰው አረማመድ ወደ ሁለት ሰዓት ያህል ይወስዳል እኔ የተወለድኩባት ቦታ ለመድረስ ማለት ነው። ከወንዳች እና በእግር ማለት ነው። ከአንድ ሰዓት ተኩል እስከ ሁለት ሰዓት ያህል ይወስዳል። ከዛ ያንን በእግር ሄድን ከአጎቴ ጋር ሆነን ከእናቴ ወንድም ጋር ሆነን ከዛ በኋላ እንግዲህ እዛ ሆኜ ቤተሰቦችን አገኘው በተለይ በእናቴ በኩል ያሉትን ቤተሰቦች አገኘው የትውልድ ቀዬን አገኘው። ያኔ ነው እንግዲህ ያኔ ሁኔታቸውን ሳይ ኑሯቸውን ሳይ በጣም በሚያሳዝን እኔ ከኖርኩበት አንጻር በሚያሳዝን ድህነት ውስጥ ነው የሚኖሩት እና እንግዲህ የሆነ ነገር ልስራ ብል በኔ ደረጃ አይደለም፣ በመንግስት ደረጃ በመንግስት ደረጃ ካልሆነ በእኔ በግለሰብ ደረጃ እንዲሁም በባለ ሀብት ራሱ ደረጃ የሚቻልም አይደለም እና በጣም መዋቅራዊ በደል የደረሰበት አካባቢ ነው። በመዋቅር ደረጃ ፖለቲካ ሆን ተብሎም የተበደለ አካባቢ ነው ማለት ትችላለህ እና መብራት የለውም ቶ የስልክ አገልግሎት እና ምናምን ሌላ ጉዳይ ነው። መብራት የለውም። ውሃ አሁንም ከወንዝ እየቀዱ እና አንዳንድ ደግሞ የተቋቋሙ ገንዳዎች አሉ፣ የውሃ ገንዳዎች ከዛም የሚቀዱ አሉ። ግን እነሱ ራሱ ገንዳው ራሱ ሩቅ ነው ያለው። አሁንም ደግሞ ከወንዝም እየቀዱ የሚጠጡበት አካባቢ ያለ ነው። ደጋ በመሆኑ ምክንያት እንደው ውሃም አይጠፋውም እና ጥሩ ነው ግን እስካሁን ድረስ ውሃ ሴቶች ሴት ህፃናት ልጆች እየተሸከሙ ነው ከወንዝ የሚመጡት ማለት ነው የሚጠጡት ውሃ እና ያ አካባቢ በጣም ድህነት ውስጥ ያለ አካባቢ ነው። ስለዚህ እኔ ላረግ የምችለው በአቅሜ እንደ መጀመሪያ በአቅሜ ምንድነው ማድረግ የሚችለው ብዬ ሳስብ፣ እንግዲህ የተለያዩ እንግዲህ እንዳልኩ ችግሮቹ በጣም ብዙ ናቸው የአካባቢው ግን ትምህርት ቤት ደረጃ ስ በትምህርት ቤት ልጀምር አልኩና በአካባቢው ውስጥ በጣም ሩቅ እየሄዱ ነው ትምህርት ቤት የሚማሩት፣ ግን በቅርብ ደግሞ ያለች በቅርብ ማለት በዛ አካባቢ አንፃር ቢያንስ በእግር ራሱ 30 ደቂቃ ምናምን ይረቃል እና ተራራማና አካባቢ ተራራማና ሁኔታውም አቀማመጡ መልክአ ምድራዊ አቀማመጡ አስቸጋሪ ከመሆኑ አንጻር በጣም ረጅም ጉዞ ነው፣ አድካሚ ጉዞ አድርገው ልጆች የሚማሩት። ስለዚህ ህፃናት የሚማሩባት እስቲ ይችን ትምህርት ቤት ብዬ ብርግነት አንደኛ ደረጃ ትምህርት ቤት የምትባላለች እና ከአንደኛ እስከ አራተኛ ከዛም ደግሞ እስከ አምስተኛ ክፍል ያስተምሩባት ነበር። ያችን ትምህርት ቤት ሳያት በጣም ነው የምታሳዝነው። እሷ ትምህርት ቤት በጣም አስደንጋጭ ነው እኔ ከተማርኩባቸው ትምህርት ቤቶች አንፃር ምናምን ሁኔታዎቹን ሳያቸው ማለት ነው። እና ለምንድን ነው ይችን ትምህርት ቤት በተወሰነ መልኩ የምችል ከሆነ ማደስ፣ የማልችል ከሆነ ደግሞ አፍርሶ መስራት ወይም ደግሞ አስፈላጊ በቂ ገንዘብ የማገኝ ከሆነ አፍርሰን እንሰራታለን። ማናገኝ ከሆነ ደግሞ የመማሪያ ቁሳቁሶችን አሟላላቸዋለሁ በሚል ተነሳሁኝ ማለት ነው። እና ዋናው ምክንያቴ ያ ነው። ትምህርት ቤቷን ስሰራ ሀሳቡ ከታሰበ በኋላ በርካታ ውጣ ውረዶችን እንዳሳለፍክ ገምታለሁ። እና ይህን ትምህርት ቤት በማሰራራት ሂደት ውስጥ የነበረው ውጣ ውረድ ምን ይመስላል? ምን አይነት ነገሮች ነበሩ? በጣም ፈታኝ የነበሩት? እንግዲህ ሀሳቡን ካሰብኩ በኋላ በጣም ብዙ ውጣ ውረዶችን አልፈናል ማለት ትችላለህ። አንዳንድ ጊዜ ና የሆኑ ነገሮችን ለመስራት እንዲህ አይነት ሁኔታ ውስጥ ከመግባት ባልጀምረው እስከምልበት ደረጃ ሁሉ ደርሻለሁ። ሀሳቡን ሀሳቡም ከመጣልኝ በኋላ እንግዲህ በልክ የዛሬ ዓመት አካባቢ ነው ዲሴምበር 29 19 ማለት ነው። ሁለት ሺህ 20 ሊገባ ሲል እንግዲህ ከዛሬ አንድ ዓመት በፊት የጎፈንድሜ አካውንት ከፈትኩኝ እና ከዛ በኋላ በጎፈንድሜ ብር ማሰባሰብ ጀመረ። ብር ማሰባሰቡ ደግሞ በእኛ ሀገር በጣም አስቸጋሪ ነው። ምን አይነት ጉዳዮች የህብረተሰቡን ትኩረት እንደሚስቡት ሁላችን የምናውቀው ነው። ከጊዜው ጋር በተያያዘ በተለይ ከብሔርና ከሃይማኖት ጋር የተያያዙ ጉዳዮች ናቸው። ሰው እየጎረፈ የሚረዳ እና እንደዚህ አይነት ነገሮች ላይ እርዳታ ለማግኘት ድጋፍ ለማግኘት በጣም አስቸጋሪ ነው እና በጣም ጥቂት ሰዎች ላይ ነበር ጥገኛ የሆንኩት ማለት ይቻላል። በቂ እንኳ ብር ለማግኘት ማለት ነው ለማደስ ትምህርት ቤቷን እና አፍርሶ ለመስራት ማለት ነው እና ምን ሆኜ ነው እንደዚህ ምን አይነት ነገር ውስጥ ነው ቃል የገባሁት? እንደዚህ አይነት ነገር ባህል ጀምረው ስማን አባቴ ጀምራለኝ እስከ ማለት ደርሻለሁ። ከዛ በኋላ እንደምንም እንደምንም ተጓዝን እንደምንም የተወሰነች ብር አገኘን ከዛ ያቺ ብር ልትሰራልን የምትችላቸው ቢያንስ የገጠሩን ትምህርት ቤት ታድስልን ትችላለች በሚል ተነሳሽነት ያገኘሁትን የተወሰነውን ብር ይዤ ሄርኩኝ ማለት ነው ከዛ ሄርኩና ልክ የአድዋ ጊዜ ነው የአድዋ በዓል ጊዜ አካባቢ ነው የካቲት 23 ላሊበላ ገባው ከዛ የከታሱ በኢትዮጵያ ያድዋ በዓል ቀን ላሊበላ ገባሁኝ። ከዛ በኋላ ከላሊበላ በማግስቱ ወደ ገጠር ገባሁና ቤተሰቦችንም ጨምሮ ከአካባቢው ሰዎች ጋር ውይይት ጀመርኩኝ ማለት ነው። እና ያ ውይይታችን የነበረው ምንድን ነው? እኔ በጣም ጫና አድርጌ የተናገርኩት ነገር ምንድን ነው? ያለን ገንዘብ ሊያሰራን የሚችለው ቢሮክራሲውን ከቀነስን ብቻ ነው የምንሄድባቸውን መንገዶች ከቀነስን ብቻ ነው። በተለይ በመሃል በስብሰባ ምናምን የሆነ ነገር ለመወሰን የሆነ ነገር የሚያስፈልጋቸው እንደዚህ እንደዚህ አይነት ነገሮችን በቃ እነሱን መቀነስ አለብን በሚል ተስማማን። ከአካባቢው ሰዎች ጋር ኮሚቴ የሚያቋቋምኩት የዚ አካባቢው ሰዎች ነው፣ አርሶ አደሮች ናቸው እና ከትምህርት ቤቱ ደግሞ ርዕሰ መምህሩ እና ምክትል ርዕሰ መምህሩ አሉ። እና እነዚህን ሰዎች ያረኩና ከዛ ደግሞ ከአካባቢ ሰዎች ደግሞ የተወጣጡ ተሰሚነት ያላቸውን ሰዎች ወጣጣ በዚህ ጉዳይ ላይ ተስማማን። የህንፃ ኮሚቴ ተቋቋመ። ከዛ በኋላ እንግዲህ ስራችንን ስንጀምር እኔ የተናገርኩት ነገር መንግስት ጣልቃ መግባት የለበትም። በዚህ ጉዳይ ላይ መንግስት ከገባ ቢሮክራሲውም ይሰፋል፣ ከዛ ደግሞ ባሰብነውን ጊዜም ላንጨርስ እንችላለን የሚል ሀሳብ ነው የነበረኝ። ግን አካባቢው እንግዲህ አርሶ አደሮች ናቸው መኪና አይገባበትም መኪና አይገባበትም። ስለዚህ እቃዎችን የምናመጣው እንግዲህ የግንባታ እቃዎችን በተለይ ስናመጣ እንደ ሲሚንቶና አሸዋ የመሳሰሉትን ስናመጣ፣ ቆርቆሮ ጣውላ ስናመጣ የአካባቢው ህብረተሰብ ነው እንግዲህ አርባ ደቂቃ እስከ ትምህርት ቤቷ ድረስ እቃው ከሚራገፍበት ቦታ እስከ ትምህርት ቤቷ ድረስ አርባ ምናምን ደቂቃ ያህል በእግሩ ሲሚንቶና ሸዋ ተሸክሞ ይዞም ይመጣልን። በሀዮቹም ይሁን በራሱ በጉልበቱም ማለት ነው። ህብረተሰቡ ነው የአካባቢው አርሶ አደርና እና ያ ነገር በጣም አሳሳቢ ነበረ። ምክንያቱም ህብረተሰቡን ባልከውም ጊዜ ላታገኘው ትችላለን። ምክንያቱም የራሳቸው የዕለት ዕለት ኑሮ ደግሞ አላቸው ለዕለት ጉርሳቸው የዕለት ጉርሳቸውን ለማግኘት የሚታገሉ ሰዎች ያሉበት በጣም ድህነት ያለበት አካባቢ ነው፣ እና አትፈርድባቸው። እነሱን ነው እንግዲህ የምንጠይቀው፣ እነሱን ነው የምናስቸግረው፣ እንግዲህ ሲሚንቶና ሸዋ ደግሞ እንዲያመላልሱልን እና ለትምህርት ቤት ያውም እዛ አካባቢ ለዕለት ጉርሶ የሚታገልን ሰው ከ12 ዓመት በኋላ ልጅ ተምራ ወይ ልጅ ተምሮ ትልቅ ደረጃ ይደርሳል እያልክ ማሳምን በጣም ከባድ ነው። ስለዚህ በተለያዩ መንገዶች ሕብረተሰቡንም እያበረታታን ጥያቄያቸውንም እያሟላን እንደዚህ እንደዚህ አይነት ነገሮችን እያደረግን እንደምንም ብዙ ፈተናዎችን አልፈን እንደምንም እንትን ብለውት እነዚህን ጉዞዎች፣ በተለይ ደግሞ እቃ ማመላለሱ ላይ የነበረው ጉልበትና ጣጣ በጣም የሚያሳዝን ነበረ። በጣም ፈታኝ ነበር። ያኔም ነው እንግዲህ ይህን ነገር ባልጀምረው በተለይ አርሶ አደሩ ተሸክሞ እርሻውን ማርስ በሚገባበት ሰዓት ከብቶቹን ማገድ ወይም ደግሞ በጎቹን ማገድ እረኝነቱን መሰራት ባለበት ሰዓት ገበያ ሄዶ መነገድ ባለበት ሰዓት ቤተ ክርስቲያኑን መሳለም ባለበት ሰዓት እኛን ለመርዳት ሲጣጣርና የተለያዩ ማህበራዊ ህይወቶችም አሉበት። እሱን ሁሉ ትቶ እኛን ለማገዝና ለመርዳት ሲጣጣር ስታይ በጣም ደስ ይለሃልም ያሳዝንሃልም፣ ጥፋተኝናትም ይሰማሃል። ከህይወታቸው ላይ የኑሮ ትግላቸውን በመጠኑም ቢሆን የገታህባቸው ይመስላል። እና ያ ነገር ትንሽ ተፈታትኖኛል ማለት እችላለሁ። እና በጣም አስቸጋሪ ነበረ። ግን እንደምንም ብሎ በተለይ ደግሞ እቃም ስናመጣ የፈለግነው ኮሮና ደግሞ መጣና በተለይ የጭነት መኪኖች እነዚህ የግንባታ እቃዎችን የሚያመጡ የጭነት መኪኖች ከእነሱ ጋር በተያያዘ የወጣው ህግ ሁኔታውን ደግሞ የበለጠ አስቸጋሪ ያደረገው የሲሚንቱ ዋጋዎች የጭነት ዋጋዎች በጣም ውድ ነበሩ እነዚህ እነዚህ የሲሚንቱ ዋጋ በየሳምንቱ ነበር የሚጨምረው አራት ሰማንያ የገዛ ነው ስንጀምር በኩንታል ማለት ነው ከዛ በኋላ መጨረሻ ላይ ስንጨርስ ወደ አምስት መቶ ስልሳ በኩንታል ነው የገዛ ነው እና በጣም አስቸጋሪ ነበረ እንደዚህ እንደዚህ አይነት ፈተናዎችን አልፈን ትምህርት ቤቷ እንደምንም ተገንብታ ጨርሳ ትምህርት መስጠት ላይ ነች ማለት ነው። በነገራችን ላይ በምን ያህል ጊዜ ግንባታው ተጠናቀቀ? አሁንስ ምን መሟላት የሚኖርባቸው ቀሪ ነገሮች አሉ ብለ ታስባለህ? ትምህርት ቤቱ ግንባታው ተጠናቀቀው የሚገርም ልክኔ ከየካቲት 23 የአድዋ ድል በዓል ጊዜ እዛ ላሊበላ ገባው ከዛ በማግስቱ ገጠር ብርግነት እንደገባው ማለት ነው። ጠዋት ላይ ብርግነት ነው የገባው ላሊበላ አድር በጠዋት ላ ብርግና ገባው። ብዙ ምሩቃ አይደለም። እዛ ከገባው በኋላ ለውይይት አንድ ሳምንት እንግዲህ አርሶአደሩ ምኑ ምኑ ስናገኝ ኮሚቴዎቹ ምናምን ለማግኘት አንድ ሳምንት ያልፈጀብን። ከዛ በኋላ ደግሞ በውይይታችን ላይ ከተስማማን በኋላ ምን ምን ማድረግ እንዳለብን ማን ምን አይነት ኃላፊነቶችን መውሰድ እንዳለበት ከተስማማን በኋላ ግንባታው ተጀምሮ እስኪጠናቀቅ ድረስ ማለት ነው እንግዲህ ተጠናቀቀ ተብሎ ለወረዳው እስክናስረክብ ድረስ ወደ ስምንት ወር ያህል ፈጅቶበታል። ግን የሚገርመው አካባቢው ከተማ ዳር ወይ ደግሞ መንገድ ዳር ቢሆን መኪና የሚያልፍበት ዳር ቢሆን ኖሮ በአንዴ በቶሎ የምንጨርሰው ነበረ። ከዚህም የበለጠ አርገን የምንሰራው ነበረ። ግን የሚያሳዝነው እንግዲህ ይሄ ነው እንግዲህ መሰረታዊ ልማቶች አለመሟላታቸው ብዙ ነገሮችን ነው የሚያዳክምብህ፣ የሚገድበውና በዚህ ታዝቢዋለው። ወደ ስምንት ወር ያህል ፈሽቶብናል ማለት ይችላል። እስከ ግንባታው እስኪጠናቀቅ ከዛ በኋላ ደግሞ ግንባታው ከተጠናቀቀ በኋላ የመማሪያ ቁሳቁሶችን ሌሎችም ነገሮችን መግዛት አለብን። እነሱ እነሱ ነገሮችን ገዛስተን እስክናስረክብ ድረስ እንግዲህ እስከ 8 ወር 9 ወር ከ8 ወር 8 ወር ከግማሽ ያህል ወስዶብናል ብዬ ነው የማስበው። ከሁኔታዎች አንጻር በጣም ስኬታማ ነበር ማለት ይችላሉ ግን ትምህርት ቤቱ ብዙም የሚሟላሉ መሟላት የሚያስፈልጉ ነገሮች አሉት። ያ ማለት ተሟልቶለታል ማለት አይደለም። ያው ሕንፃው ግንባታው ከአካባቢው አንጻር ስናየው፣ ከአካባቢ ኑሮ አንጻር ሁኔታ ስናየው ጥሩ ቢመስልም ጥሩ ቢሆንም ቆንጆ ቢሆንም ግን የሚያስፈልጋቸው በተለይ አንድ ተማሪ አንድ የመጀመሪያ ደረጃ ትምህርት ቤት ተማሪ ማግኘት ያለበትን ነገሮች ሙሉ ለሙሉ እያገኙ አይደሉም እነዚህ ልጆች። አንደኛ የአስተማሪዎች እጥረት አለ። በእርግጥ የአስተማሪዎች እጥረት እዛ አካባቢ ብቻ አይደለም፣ ሌላውን ቦታ እጥረት አለ። ከዛ በተጨማሪ ደግሞ አካባቢው መብራት ስለሌለው ልጆች ከኮምፒውተር ጋር ወይም ደግሞ ከሌሎች ነገሮች ጋር የሚተዋወቁት በጣም ዘግይተው ነው ማለት ነው። ያ ደግሞ የልጆችን እድሜ ማባከን ነው የሚሆነው። በተለይ በዚህ በሃያ አንደኛው ክፍለ ዘመን ህፃን ልጅ እዚህ የምኖርበት እንግሊዝ ሀገር አካባቢ እናንተ የምትኖሩበት ወደ አውስትራሊያ አካባቢ ታውቃላችሁ እንግዲህ ልጆች ገና ሁለት ዓመት እና ምናምን ሆኗቸው ነው ሞባይል ፎን እና ምናምን የሚነካኩት ላፕቶፕ ኮምፒውተራቸውን የሚነካኩት እና ያ ግን እነዚህ ልጆች እድሉን አላገኙ፣ እድሉንም አያገኙ። ምክንያቱም አካባቢው መብራትም የለውም፣ የመብራት አገልግሎት ጭራሽ የለውም። ግን በሶላር በምናምን ደግሞ ማድረግ የሚቻል ከሆነ እስኪ ለወደፊት ነገሮችን የሚያግዙኝ ሰዎች ጋር በመማከር መፍትሔዎች ለመፈለግ ምናምን ጥረት እያደረግኩ ነው፣ ግን ብዙ መሟላት የሚገባቸው ነገሮች አሉ። ከዛ በጣም አስቸጋሪው ግን በጣም ፈታኙ ነገር ግን ከምንም በላይ ግን አካባቢው ቀደም ብዬ እንደጠቀስኩት ፖለቲካውን በመሰረተ ልማቱን በኩል በምኑም በምኑም የተረሳ አካባቢ ነው እና የአካባቢ ብቻ የገጠሩ ብቻ ሳይሆን የሚገርም ሰሜን ወሎ ዞን በእኔ ኢትዮጵያ ውስጥ በድህነቱ ቀዳሚን ስፍራ የሚይዝ ይመስለኛል። በተለይ ከዚህ ላስታ የሚባለው አካባቢ ቦታ እና የአሁኑ ግዳን ማለት ነው። በፊቱ ደግሞ ላስታ እስከ ላሊበላ ምናምን ብትሄድ የዛን አካባቢ ድህነትን የምለካው ምን ያህል የተረሳ እንደሆነ የምለካው በላሊበላ ነው። ላሊበላን የመሰለ ታሪካዊ ቦታ የረሱ ፖለቲከኞች እና የረሱ ሰዎች ገጠሩን ቢረሱ ማን ይጠይቃቸዋል? ስለዚህ ሁሌ ላሊበላ ላሊበላ ከተማውን ስትገባ መንገዱ እኮ ያሳዝናል። እና ያንንም ያህል የዓለም አቀፍ የዓለሙን ህብረተሰብ ትኩረት የሚስብ ቦታ ከተረሳ ደፍረው መርሳት ከቻሉ ያንን የገጠሩማ እንዴት ትዝ ይላቸዋል። ስለዚህ በጣም አካባቢው በልማቱም አሁንም ሰው በጣም ኋላ ቀር በሆነ የኑሮ ሁኔታ ውስጥ ያለ ስለሆነ ህብረተሰቡ እንግዲህ ትምህርት ቤት መጀመሩ ጥሩ ነው። ትምህርት ቤት አካባቢያቸው መኖሩ ጥሩ ነው። ልጆች ትምህርት ቤት እንዲገቡ መደረጉ ጥሩ ነው። ይሄ ነገር ይሰበካል በየቦታው። ልጆቻችሁን ላኩ፣ ልጆቻችሁን ላኩ ግን የአካባቢው የህብረተሰቡን የኑሮ አኗኗር ዘይቤ ያገናዘበ አይመስለኝም። ዝም ብለን ጫና ብቻ ልጆቹ ላኩ ላኩ ይልካሉ። ትምህርት ቤት ችግር የለም የመጀመሪያ ለምዝገባ ጊዜ ሊልኩ ይችላሉ። ከዛ በኋላ ግን ኑሮ ራሱ ነው የሚቀጣቸው። እነሱ ሳይፈልጉ ኑሮ ራሱ አባትና እናት ቁጭ ብሎ ቤት ወይም ደግሞ አባትና እናት እያረሱ ያንን ደጋማ ቦታ ያንን ተራራማና ገደላማ ቦታ እያረሱ ወይ በጎቻቸውን በዛ ገደላማና ተራራማ ቦታ ላይ እረኝነት እየጠበቁ የዕለት ጉርሳቸውን ሊያሟሉ አይችሉም። ስለዚህ ልጆች ያስፈልጋሉ። ልጆች የሚያስፈልጉ ከሆነ ደግሞ ልጆቻቸውን ለኑሯቸው ላይ የዕለት ጉርስ ለማግኘት እንግዲህ ልጆቻቸውን ቤታቸው ማግኘት አለባቸው ማለት። ስለዚህ ዝም ብለን ብቻ የኑሯቸውን ሁኔታ ባላገናዘበ መልኩ ወላጆችን መውቀስ ልጆቻችሁን ትምህርት ቤት ለምን አላካችሁ እያል መውቀስ ልክ አይደለም። እና አንዱ ትምህርት ቤቱ የሚኖርበት ፈተና የዛ አካባቢ ትምህርት ቤቶች የሚኖርባቸው ፈተና ምንድን ነው? የመጀመሪያ ጊዜ ልጆች ሊመዘገቡ ይችላሉ። ብዙ ልጆች ግን፣ ቀስ በቀስ የኑሮ ሁኔታ ራሱ እያስገደደ ልጆችን ከትምህርት ቤት የሚያርቅ አይነት ሁኔታ ድህነት ነው ያላቸው። እዛ አካባቢ ወላጆች መላክ ይፈልጋሉ ልጆቻቸው ወደ ትምህርት ቤት ልጆችን መሄድ ይፈልጋሉ፣ ነገር ግን ወላጆችም ልጆችም መብላትና መጠጣት ደግሞ አለባቸው፣ የዕለት ጉርሳቸው ለማግኘት ስለዚህ ትምህርት ቤት ቁጭ ብለው አይገኝ ቁጭ ተብሎ አይገኝም እና ወደ ተለያየ አቅጣጫው የተለያዩ ስራዎችን መስራት አለባቸው። የዕለት የሚበሉትን ለማትረፍ አይደለም ነገ ከሶስት ቀን በኋላ የሚበሉትን ለማግኘት አለም፣ ዛሬ የሚበሉትን ለማግኘት መልፋት አለባቸው። ስለዚህ የአካባቢውን አርሶ አደር ግንዛቤ ውስጥ ያደረገ የአኗኗር ዘይቤ ግንዛቤ ውስጥ ያደረጉ ጫናዎችን ነው እንጂ ማድረግ ያለብን ዝም ብለን እኛ ልክ ከተማ ውስጥ ቁጭ ብለን እንደምናስበው ልጆችን መላክ አለባችሁ ግዴታ ስለማይልኩ እኮ ነው የማይማሩት ምናምን የሚባል ነገር አይሰራም። እና አንዱ ያለበት ትምህርት ቤቱ ያለባት ፈተና በተለይ ተማሪዎችን ጀምረው እንዲጨርሱ ማስቻል ነው እና ይሄ እንዲጨርሱ ለማስቻል ደግሞ ከትምህርት ከመላክና ካለመላክ ጋር ብቻ ሳይሆን የሚገናኘው ከአካባቢው የኑሮ ሁኔታ ጋር ነው የሚገናኘው እና ግንዛቤ ውስጥ መግባት አለበት ብዬ ነው የማስበው። እንግዲህ አንተም በተለያዩ ሶሻል ሚዲያዎች የለቀካቸውን ቪዲዮዎች እና ፎቶዎች ለማየት ሞክሬ ነበረ። ነዋሪው በጣም ደስተኛ እንደነበረ የአካባቢው ተወላጆች በጣም ደስተኛ እንደነበሩ ለማየት ሞክሬ ያለው ግን፣ እስቲ አንተም እንደ ተሳታፊ ትምህርት ቤቱን እንዳሰራ ግለሰብም የነበረው ስሜት ምን ነበረ? የአካባቢው ነዋሪዎች ጋራ የነበረው አጠቃላይ ስሜት በምን መልኩ ነው አንተ ትውስታ ውስጥ ያለው ስለ ትምህርት ቤቱ? እንግዲህ ትምህርት ቤቱን ስናስረክብ በተለይ የአካባቢው ነዋሪ በጣም ደስተኛ ነበር። እንግዲህ ጉልበታቸውን አውጥተዋል። ብዙ ፈተናዎችን አልፈንበታል። ትምህርት ቤቱ ሲጠናቀቅ ማመን አልቻሉም። እንዲያውም ወደ ተለያዩ አካባቢዎች እየሄዱ የሚማሩ ልጆች ሁሉ እዚህ ትምህርት ቤት ካልገባን እያሉ ወላጆቻቸውን ያስቸገሩበት አጋጣሚ ሁሉ እንደነበረ ሰምቻለሁ እና በሚገርም ሁኔታ የተመዝጋቢዎቻችን ቁጥር እራሱ ከአምነው በጣም በከፍተኛ ሁኔታ ነው የጨመረው እና እስከ ስድስተኛ ክፍል እንዲማሩ ፍቃድ ተሰጥቷል ከወረዳው ትምህርት ቤት እስከ ስድስተኛ ክፍል አገልግሎት እንድትሰጥ ትምህርት ቤቷ ማለት ነው። እና ብዙ ብዙ ታማ ወላጆች ልጆቻቸውን ከሌላ ትምህርት ቤት እያወጡ ወደዚህኛው ወደኛ ትምህርት ወደ ብርግነት አንደኛ ደረጃ ትምህርት ቤት ለመላክ ሁሉ ችለዋል። እና እንደውም በአንዳንድ ትምህርት ቤቶች ራሱ የእኛን ትምህርት ተማሪዎች ወሰዱብን እስከመባል ሁሉ ደርሰናል እና ልክ አስገድደ እንድወሰድን በማስመስል ማለት ነው። ግን ልጆቹ ምን ያህል የአካባቢው አርሶ አደር ደስተኛ እንደሆነ ነው በትምህርት ቤቷ የሚያሳየው ማለት ነው እና በጣም ደስተኞች ነበሩ። የአካባቢው አርሶ አደር በእውነት ነው የምልህ በጣም ደስ ስናስረክብ የነበረውን ሁኔታ በአንዳንድ የማህበራዊ ሚዲያዎች ላይ አሰራጭቸው ነበር። እንዲያውም ቀረርቶ፣ ምኑ ምኑ ሁሉ ዝግጅቱ ሁሉ በጣም ደስ ይላል። ትምህርት ቤቱ ለወረዳው ስናስረክም ማለት ነው እና በዛ ዝግጅት ላይ ምን ያህል ደስተኛ እንደሆኑ ግን መንገድ ያስፈልጋቸዋል። ሌሎች መሰረታዊ ልማቶች፣ መብራት ያስፈልጋቸዋል። መንገድ የለውም እኮ ሰው እኮ እየተሸከመ እኮ ነው የሚዞረው። እየተሸከመ አሁንም ትከሻው ላይ ተሸክሞ እኮ ነው እህል ወደ ገበያ የሚወስደው። በአህያና በበቅሎ እንኳን ሲሄድ ገደ- አካባቢው ገደላማና ተራራማ ስለሆነ በጣም አስቸጋሪ ነው፣ ክብደት ያለው ነገር ራሱ መጫን የምትፈልገውን ያህል መጫና አህዮች ላይ ራሱ ከባድ ነው የሚሆነው። አህዮችንና በቅሎችን ገደል ነው የሚከታቸው አካባቢ እና መንገድ የሌለው አካባቢ ነው። ስለዚህ የሚፈልጓቸው መሰረተ ልማቶች አሉ። ይሄ ማለት ትምህርት ቤቱ ቀዳሚው የሚፈልጉት ነገር ነው ማለት አይደለም፣ ግን ከሚያስፈልጓቸው ነገሮች መካከል አንዱ ነበረ እና እችን ተገንብታለች እችም የተቀናጣች ሆነ አይደለም ወይ እንትና አካባቢዋን የምትመስል ትምህርት ቤት ነች። ግን በጣም ደስተኛ ነበሩ። በትምህርት ቤቷ ግን ደግሞ ብዙ ጥያቄዎች አሏቸው። ጥያቄዎቹ የሚመለሱ አንዳንዱ፣ በመንግስት አብዛኛው በመንግስት ነው መመለስ ያለበት። ሌላው ደግሞ እንግዲህ በአካባቢው ከአካባቢው የወጡ ሰዎች ካሉ ወይ ደግሞ በተለያዩ የእርዳታ ድርጅቶች ምናምን ድጋፍ የሚመለስ ነው የሚሆነው እና በአብዛኛው ግን በመንግስት መመለስ ያለባቸው ጉዳዮች ናቸው። በጣም አካባቢውን ወደኋላ እየቦተቱት ያሉት እና በትምህርት ቤቷ ግን ደስተኛ ነበር ነው። በነገራችን ላይ ፍስሀ እንግዲህ በርከት ያለ ገንዘብ እንደሚወጣበት እገምታለሁ። ትምህርት ቤቱ በጥራት እንደተሰራ በቪዲዮም በፎቶም ለማየት ሞክር ያለው እና አጠቃላይ በጉልበት እና በገንዘብ ምን ያህል አቅም ጠየቀ። በአጠቃላይ እንግዲህ ይህን ትምህርት ቤት ለማደስ እና ለመገንባት እስክናስረክብ ድረስ በአጠቃላይ በገንዘብ ደረጃ ወደ በኢትዮጵያ ብር ወደ 600 ምናምን ከ600 ሺህ ብር በላይ ነው ያወጣ ነው። ነገር ግን ከዛ በኋላ ደግሞ አስፈላጊ የመማር ማስተማሪያ ቁሳቁሶችን ለመግዛት እንዲሁ ያወጣናቸው ወጪዎች አሉ። ወንበሮችን አሟልተናል። ከዛ ደግሞ ጥቁር ሰሌዳዎችንም ቀይረናል። ሙሉ ጥቁር ሰሌዳዎችን ለመቀ ቀይረናል የተለያዩ ደግሞ ለልጆች የሚያስፈልጋቸው ለመማር ማስተማሪያ የሚያስፈልጓቸውን ቁሳቁሶችም አከፋፍለናል። እና ብዙ በጣም ብዙ ነው። ሲደማምር እንግዲህ እስከ ሰባት መቶ ሺህ ብር በላይ ይሆናል። በጣም ከሚገርመኝ ይሄ እኔ አሁንም የማስበው ነገር ምንድን ነው ብዙ ሰዎችን ካስተባበርንና በተለይ ደግሞ የምናምናቸው ሰዎች የሆነ የጀመርነው ፕሮጀክት ውስጥ ካሉ በትንሽ ገንዘብ ብዙ ነገር መስራት ይቻላል። ያንን ለማረጋገጥ ችያለው። እያንዳንዳችን የምናቅዳቸው ነገሮች ከአቅማችን በላይ ካላቀድን በየአካባቢያችን፣ በየቦታችን፣ በየመንደራችን ትንንሽ ነገሮችን ለው ትንሽ አስተዋጽኦ የሚያበረክቱ አዎንታዊ አስተዋጽኦ የሚያበረክቱ ነገሮችን ለመስራት ከተነሳን ብዙ ነገሮችን መስራት እንደምንችል በዚህ ተገንዝብ ያለው እና የጠየቀው የጉልበትና የገንዘብ አቅም በተለይ የጉልበቱ አቅም በገንዘብ ቢለካ እኔ እንጃምዝ ምን ያህል እንደሚሆን አላውቅም። ምክንያቱም ሰው እንግዲህ እንደ ቀድሜ እንደተናገርኩት ለመኪና ሲሚንቶና አሸዋና ሌሎች የግንባታ እቃዎችን ስናስጭን ለመኪና የምንከፍለው ከሙጃ ከተማ ወይ ከመቀሌ ወይ ከወልዲያ ሲያመጡልን እስከሚያራግፉበት ቦታ ድረስ ነው እንግዲህ ስንከፍል የነበረው ለመኪና። ከዛ እቃዎቹ ከተራገፉ በኋላ ቀድሜ እንደነገርኩ ወደ አርባ ምናምን ደቂቃ የሚሆን የእግር ጉዞ እስከ ትምህርት ቤቷ ድረስ በሰው ጉልበት ነው እንግዲህ ተሸክሞ ያንን ሁሉ በተለይ ሲሚንቶና አሸዋ ሲሚንቶና አሸዋ አምስት ቢያጁ አሸዋ ያህል ነው እንግዲህ የተጠቀምነው። አምስት ቢያጁ አሸዋ ለመውሰድ ለማመላለስ አመታት ነው የሚወስዱት እና የእኛ ሰዎች ግን የእኛ አርሶ አደሮች ግን በጣም ብርቱዎች ናቸው። የዛ አካባቢ እና እንደምንም ተሸክመውልን በራሳዊ በነፃ በጉልበታቸው አግዘውን ለእናንተ ነው የሚሰራው እያልን ያውቁታል፣ ለእነሱ እንደሚሰራ እንደው ኑሮ አስገድዷቸው፣ ኑሮ አስቸግሯቸው፣ ፈታኝ ሆኖባቸው ነው እንጂ ለእነሱ እንደሚሰራ ለልጆቻቸው እየተሰራ እንደሆነ ያውቁታል እና በጣም ነው ያገዙን እና ያ የሰው ጉልበት በገንዘብ የሚለካ አይደለም እና በጣም ብዙ ውጣ ውረዶችን አልፈን ነው ለዚህ ደረጃ የበቃችሁ ግን ይሄ ማለት ትልቅ ነገር ነው ምናምን ማለት አይደለም። ትንሽ እያስተዋጽ ነው። አካባቢው የሚያስፈልገው ቀዳሚው ነገር ይሄ ነው ወይ ይሄ ነው ማለትም አይደለም። ቀድሜ እንደጠቀስኩት በመሰረታዊ ልማቶች የተረሳ አካባቢ ነው። ፖለቲካ የረሳው ሁሉ ነገሩ የረሳው አካባቢ ነው እና በጣም የሚያሳዝን አካባቢ ነው። ብዙ መረዳት ያለበት አካባቢ ነው እና ከተጋገዝም ብዙ ነገሮች መስራት እንደምንችልም ደግሞ ፍንጭ የሰጠኝ ፕሮጀክት ነው ማለት ይችላለሁ። ዛሬ እንግዲህ የብርግነት አንደኛ ደረጃ ትምህርት ቤትን ግንባታ አስተባብረ አስረክበሃል፣ በክትትልም ላይ ትገኛለህ። ነገስ ደግሞ ከአንተ ምን እንጠብቅ? የመጨረሻ ጥያቄ ነው ይሄ። ቀጣዩ ሀሳቤ እንግዲህ ምንድን ነው እንግዲህ ትምህርት ቤቷን ለመገንባት ያሳለፍኩት ውጣውረድ ብዙ ነገሮችን ጠንቀቅ ብዬ ቆም ብዬ እንዳስብ አድርጎኛል። ፍላጎቱ አለ። ሰው ያበረታታል። አርገው በርታ፣ በዚህ ቀጥል ምናምን ይልሃል። ግን ልክ ለሚያስፈልጉት ነገሮች ያንን ነገር ያበረታታህን ነገር እንድትሰራ ላበረታታህ ነገር የሚያስፈልጉ ነገሮችን ስትጠይቅ ከጎን የሚሆነው ደግሞ በጣም ጥቂት ሰው ነው። እና በጣም ከባድ ነው። በጣም ፈተናው ከባድ ነው እና እኔ ያንን የገቢ ማሰባሰቢያ እንትን ስል ያለፍኩትን ውጣ ውረድ እኔ ነኝ የማውቀው፣ እና በጣም ከባድ ነው። አንዳንድ ብዙ ነገሮች መስራት እቅዱ አለኝ ግን ደግሞ እነዛን እቅዶች እንደ ከዚህ በፊቱ ዝም ብዬ በሆኔ ብድቅ ብዬ የምገባበታለሁ ወይ በጭራሽ አይፈጠርም። ምክንያቱም የማይሆን ቤተሰቦቼንም እኔንም የማይሆን ነገር ውስጥ መክተትም አልፈልግም። እና ከሚዲያም ተደብቄ የነበረው ስሰራ የተለያዩ ሚዲያዎች እያረካ ያሉ ላለው ነገር ቃለምልልስ እናደርግ ምናምን ሲሉኝ ተደብቄ የነበረው ነገር ምንድን ነው የሚያልቁሉ አልመሰለኝም ነበር በስጋት በስጋቱ ምክንያት እንግዲህ ከሰው ብር ተሰብስቤ ተቀብዬ ካላለቀ ሰው ሀሜት ነው የምሆነው በሚል ተደብቄ ነበር እና ምንም ነገር ከራሴን ከሚዲያ ርቄ ነበር እና በጣም አስቸጋሪ ነው የሚሆነው። ግና የወደፊት እንደዚህ አይነት ፕሮጀክቶች ውስጥ ለመግባት ቆም ብዬ እንዳስብ፣ በጥንቃቄ እንዳስብ ያደረገኝ ነው እና አካባቢው አሁን ከፍተኛ ችግር ውስጥ ነው ያለው። በተለይ ሰው ባለፈው ክረምት ወር ውስጥ በጣም ከባድ ዝናብ ዘንቦ ነበረ። እዛ አካባቢ ደጋማ ቦታ ነው ብያቸዋለሁ። በጣም ከባድ ዝናብ ዘንቦ ነበረ። ከሰኔ 30 ጀምሮ ከሰኔ 29 እስከ ኦክቶበር 30 ድረስ እስከ ጥቅምት በፈረንጆቹ ማለት ነው። በፈረንጆቹ እስከ ጥቅምት 30 ድረስ እዛ አካባቢ ድረስ የጣለው ከፍተኛ ዝናብ፣ ከባድ ዝናብ ከ2000 በላይ የሚሆኑ አባወራዎችና አማወራዎች ማሳዎችን መሰብሰብ እንዳይችሉ አድርጓቸዋል። በቂ ማሳ ማለት ነው፣ በቂ እህል መሰብሰብ እንዳይችሉ አድርጓቸዋል። አውድሞባቸው እና ሰዎቹ አሁንም በእርዳታ ላይ ጥገኛ ናቸው ማለት ነው። ይሄ ሁሉ አባወራ ማለት ነው እና አባወራና ማወራ። ስለዚህ እነሱን ለማገዝ የተለያዩ አንዳንድ እንቅስቃሴዎችን እያደረጉ ነው የገንዘብ ማሰባሰብ ዘመቻ በዚሁ በጎፈንድሚ አካውንት እና እንዲሁም ደግሞ በሀገር ውስጥም በፊት ለትምህርት ቤቷ ስጠቀምበት የነበረውን ለገንዘብ ማሰባሰብ ስጠቀምበት የነበረውን አካውንት ተጠቅሜ ገንዘብ እያሰባሰብኩ ነው። ትንሽ ቢያግዝ ብዬ ማለት ነው እንጂ ምንም ለውጥ አያመጣም። አንድ ኩንታል ስንዴ እንኳ ለአንድ ሰው አይደርስም የሚሰበሰቡው ብር። ስለዚህ ግን ምንድን ነው ከመንግስትም ወይ ከተለያየ ቦታ የሚያገኟቸው እርዳታዎች ላይ ይችኛዋን ለመጨመር በሚል እንደዚህ አይነት እንቅስቃሴ ጀምረያሉ። ነገር ግን በፕሮጀክት ደረጃ ተለቅ ያለ ፕሮጀክት ለጊዜ ያሰብኩት የለም። እነዚህን የጀመርኳቸውን ለመጨረስ ነው አሁን ያለኝ እቅድ። ጋዜጠኛ ፍስሃ ተገኝ ለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ ይሆንለ። እሺ እኔም በጣም አመሰግናለሁ። እጅግ በጣም ነው የማመሰግነው፣ ድ ስለሰጣችሁኝ እና ለቃለምልልሱ አክብራችሁ ስለጋብዛችሁኝ ከልብ አመሰግናለሁ እናንተን